በድሬዳዋ ከተማ አስተዳደር በከተማና በገጠር አራት አራት የምርጫ ማስፈጸሚያ ጣቢያዎች መኖራቸውን የተናገሩት በብሔራዊ የምርጫ ቦርድ የድሬዳዋ ከተማ አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊ አቶ ዛይድ ያሲን በተሽከርካሪ ጥረት ሳቢያ በሶስት የገጠር ቀበሌዎች ለሁለት ቀናት ስራ መስተጓጎሉን በመጥቀስ ቦርዱ ባወጣው የድርጊት መርሃ ግብር መሰረት ስራውን ማከናወን እንዲችል የከተማ አስተዳደሩ ድጋፍ እንዲያደርግ ጠይቀዋል። በድሬዳዋ ክልል አስተዳደር ስምንት የምርጫ ክልል ቢሮዎች ነው ያሉት። አራት የገጠር ቢሮና አራት የከተማ ቢሮዎች ነው ያሉት። ከአራቱ የገጠር ክላስተር አንደኛው ብዩ፣ አዋሌ ዋሂል፣ እና ጀልዴሳ፣ አራተኛው አሰልሶ። ከአሰልሶ በስተቀር ሶስቱ አሰራር ጀመሩ ነበረ። ትላንትና ትላንት ወዲያ ቢሮዎቹ ተከፍተዋል። ቁሳቁሶቹ ገብተዋል። ዝግጅት ተደርጓል። ነገር ግን ያው የትራንስፖርት ችግር ስለነበረ በዛ አማካኝነት አስፈጻሚዎች ትራንስፖርት እንቸገራለን ይመደብልን በማለት ከከተማ አስተዳደሩም ፈጣን ምላሽ በወቅቱ ባለመሰጠቱ ሁለቱ ቀን ስራችን ተስተባብሏል ማለት ነው። ስለዚህ ምንድነው ይህን ለማስፈጸም እንግዲህ ምርጫ ወደ የአቅሙ ስነት አለበት። የሎጂስቲክ ምርጫችን እጩዎች ምዝገባ ሆነ ቀጣይ የምናደርገው ፕሮግራማችን ስትሄድ የከተማ መስተዳደሩ ድጋፍ ሊያደርግልን ይገባል። በሎጂስቲኩ፣ በመኪና አቅርቦት እኛን ከጎናችን ሊቆም ይገባል ማለት ነው። በከተማው ሙሉ በሙሉ ስራቸውን በጀመሩት ጣቢያዎች እስካሁን የአንድ ፓርቲ ምዝገባ መካሄዱን የተናገሩት አቶ ዛይድ እስካሁን አንድም ተፎካካሪ ፓርቲ አለመምጣቱን ጠቅሰዋል። የአራቱም ከተማ ያሉት ክልል ቅርንጫፍ ቢሮዎች እነሱም ስራቸውን ጀምሯል። ኦልሬዲ ምዝገባም አካሂደዋል። እስካሁን አንድ ፓርቲ ነው መቶ ምዝገባ እያካሄደው። አምስቱም ቼክ ያደረኩት ያረጋገጥኩት ነገር ቢኖር አንድ ፓርቲ ነው እጩዎቹን አቅርበው እያስመዘገበው። ሌሎች ፓርቲ እስካሁን አልቀረቡም። እንጠብቃለን። ቀሪ ያሉ ቀናቶች ስላሉ የእጩዎች ምዝገባ ይመጣሉ ብለን እንጠብቃለን። አንድ ፓርቲ የተመዘገበው አብን መጥተው ቢሮ እንደከፈቱ ሪፖርት አድርገውልናል። ግን እጩዎቻቸውን አሁን በተከፈቱ ቢሮዎች ማስገባቸውን ሪፖርት አልደረሰንም። ኢዜማም መጥቶ ቢሮ እንደከፈተ ሰምተናል። በአካል መጥቶ እኛን ሪፖርት አላረጉልንም፣ ግን ሰምተናል። ቢሮ መፈታቸው ወይ ሌለፍ መጥተዋል። ተቀጣጥረን ነበረ ግን አልመጡም። ኑ ባልናቸው ቀን አልመጡልንም። እነዚህ ሶስት እንዳገኙ እናውቃለን። ግን ያው ፎርማል በሆነ መልኩ ደብዳቤ አልሰጡንም። ስጡን ብለናቸዋል። የመጡትን አብኖችን በስልክ አንዳንድ መረጃዎች እንለዋወጣለን። ከዚያ በተዘለለ ምን ነገር እኛ ጋር ኦልሞስት ኮሚኒኬትም አላደረጉ ማለት ይቻላል። በያዝነው አመት በክልል ፓርቲነት ለመመስረት ሲንቀሳቀሱ የነበሩ ፓርቲዎች መኖራቸውን በመጥቀስ አሁን ስላለው ሁኔታ ከዲደብሊው ጥያቄ የቀረበላቸው ኃላፊው በመስተዳድሩ በሚካሄደው ምርጫ ለውድድር የቀረበ አንድም ክልላዊ ፓርቲ አለመኖሩን አስረድተዋል። ክልላዊ ፓርቲ እንደ ከተማ መስተዳደራችን የሉ የተመዘገቡ ነበሩ አንድ ፓርቲ ሊመሰረት ክልላዊና ሀገር አቀፍ ፓርቲ ማቅረብ ያለበት የመስራች አባላቻቸው ፊርማ አለ። ያንን ባላማ ማውላታቸው የቀሩ ናቸው። ክልላዊ ፓርቲ ተመዝግበው የነበሩት በክልል ደረጃ ለመንቀሳቀስ ያንን ፊርማ ማሰባሰብ ባለማቀጣቸው ወይም ቦርዱ ያስቀምጠው 35 ፐርሰንት እና ከዛ በላይ ማምጣት ባለመቻላቸው የቀሩ ናቸው። ስለዚህ አሁን ድሬዳዋ ከተማ እየተንቀሳቀሱ ያሉት ፓርቲዎች እነማን ናቸው ብንል አገር አቀፍ ፓርቲዎች ናቸው። ሀያ አገር አቀፍ ፓርቲዎች ይደረሱ ናሉ ስብዝር እነሱ ናቸው በድሬዳዋ ከተማ ስተር መሳተፍ የሚችሉ ማለ ክልላዊ ፓርቲ የለንም። ህብረተሰቡ አሁን እየተካሄደ በሚገኘው የእጩዎች ምዝገባም ሆነ በቀጣይ እንቅስቃሴ በቅርበት ምርጫውን እንዲከታተልም ጥሪ አቅርበዋል። ለዚህም አሰራር መዘርጋቱን ጠቅሰዋል። መልእክት ለማሰራር የምንፈልገው ነገር ምንድነው ህብረተሰቡ በነቂስ ራሱ በኋላ ምርጫ ካድ እንደሚወስዱላ አሁን እጩዎች ምዝገባ የሚካሄድበት ጊዜ ምርጫ ቦርድ የተዘረጋው የሀሳብ መቀቢያ መንገዶች አሉና በዛ አይነት መልኩ የራሱን ሀሳብ መስጠት አለበት፣ መሳተፍ አለበት። እጩዎቹ ሲመዘገቡ ያለውን ችግር በየምርጫ ቢሮ ኮሚቴዎች ይቋቋማሉ። በዛ ኮሚቴ አማካይነት የራሱን እያስመዘገበ ከምርጫ ቦርድ ከተወከሉ ሰዎች ጋር ያለ። ስለዚህ እንደ ምርጫ ቦርድ ህብረተሰቡ ሊሳተፍበት የሚችለው መንገዶችን ያመቻቸ ስለሆነ በእያንዳንዱ ምርጫ ክልል የሚታዩ ችግሮች ካሉ ህብረተሰቡ በቢሮ በሚወጣው መስፈርቶች መሰረት ተመዝግቦ ክትትል ማድረግ ይችላል። ቦርዱ ባወጣው መርሃ ግብር መሰረት የምርጫ ቅስቀሳ የሚካሄድበት ጊዜ ቢጀመርም እስካሁን ቅስቀሳ ለማድረግ በመስተዳድሩ ጥያቄ ያቀረበ ፓርቲ ያለመኖሩን ለማወቅ ተችሏል። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ